መጽሐፈ ኢዮብ ምዕራፍ አስራ ሁለት ኢዮብም መለሰ፣ እንዲህም አለ። በእርግጥ እናንተ ዐይነተኞች ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል። ነገር ግን እኔ ደግሞ እንደ እናንተ ማስተዋል አለኝ፤ ከእናንተም የማንስ አይደለሁም። እንደዚህ ያለውን ነገር የማያውቅ ማን ነው? እግዚአብሔርን የጠራሁ እርሱም የመለሰልኝ እኔ ለባልንጀራው መሳለቂያ እንደሚሆን ሰው ሆኛለሁ። ጻድቅና ፍጹም ሰው መሳለቂያ ሆኖአል ተዘልሎ በሚቀመጥ ሰው አሳብ መከራ ይናቃል ነገር ግን እግሩን ሊያድጠው ተዘጋጅቶአል የቀማኞች ድንኳን በደኅንነት ይኖራል እግዚአብሔርንም የሚያስቈጡ ተዘልለው ተቀምጠዋል እግዚአብሔር ሁሉን በእጃቸው አምጥቶላቸዋል። አሁን ግን እንስሶችን ጠይቅ ያስተምሩህማል የሰማይንም ወፎች ጠይቅ ይነግሩህማል ወይም ለምድር ተናገር እርሷም ታስተምርሃለች የባሕርም ዓሣዎች ይነግሩሃል። የእግዚአብሔር እጅ ይህን እንዳደረገ ከእነዚህ ሁሉ የማያውቅ ማን ነው? የሕያዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። ምላስ መብልን እንደሚቀምስ ጆሮ ቃልን የሚለይ አይደለምን? በሽምግልና ጊዜ ጥበብ በዘመንስ ርዝመት ማስተዋል ይገኛል። በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱ ምክርና ማስተዋል አለው። እነሆ ይፈርሳል የፈረሰውም ተመልሶ አይሠራም። በሰውም ቢዘጋበት የሚከፍትለት የለም። እነሆ ውኆች ይከለክላል፣ እነርሱም ይደርቃሉ። እንደ ገና ይሰዳቸዋል፣ ምድሪቱንም ይገለብጣሉ። ኃይልና ጥበብ በእርሱ ዘንድ ናቸው። የሚስተውና የሚያስተው ለእርሱ ናቸው። መካሮችንም እንደ ዘረፋ ይወስዳቸዋል፣ ፈራጆችንም ያሳብዳል። የነገሥታትንም እስራት ይፈታል፣ ወገባቸውንም በመታጠቂያ ያስራቸዋል። ካህናትን እንደ ዘረፋ ይወስዳቸዋል። ኃያላንንም ይገለብጣቸዋል። ከታመኑ ሰዎችም ቋንቋ ያርቃል። የሽማግሌዎችንም ማስተዋል ይወስድባቸዋል። በአለቆች ላይ ንቀት ያፈሳል። የብርቱዎችንም መታጠቂያ ያላላል። ትልቅ ነገር ከጨለማ ይገለጣል። የሞትንም ጥላ ወደ ብርሃን ያወጣል። አሕዛብንም ከፍ ከፍ ያደርጋል፣ እነርሱንም ያጠፋል። አሕዛብንም ያሰፋል፣ እነርሱንም ያፈልሳቸዋል። ከምድር አሕዛብ አለቆች ዘንድ ማስተዋልን ይወስዳል። መንገድም በሌለበት በረሃ ያቅበዘብዛቸዋል። ብርሃንም ሳይኖር በጨለማ ይርመሰመሳሉ፣ እንደ ሰካራም ይቅበዘበዛሉ።